ዓለም አቀፉ የፍልሰት ድርጅት አይኦኤም ስደተኞቹን ወደ ሀገራቸው በሰላም እንዲመለሱ ያደረገው ሕገወጥ አዘዋዋሪዎች ስደተኞቹን ወደ ጅቡቲ ለማሻገር የተጠቀሙበት ጀልባ የኤደን ባህረ ሰላጤ ላይ ተገልብጦ ቢያንስ አርባ ሁለት ሰዎች ሕይወታቸው ካለፈ ከአንድ ቀን በኋላ ነው። ጀልባው ወደ ስልሳ የሚጠጉ ሰዎችን አሳፍሮ የነበረ ሲሆን ከእነዚህ ውስጥ በየመን ያለውን ግጭት የሸሹ ከደርዘን በላይ ሕጻናት ይገኙበታል። በሺዎች የሚቆጠሩ ስደተኞች እንደ ሶማ ሶማሊያና እንደ ኢትዮጵያ ካሉ ሀገራት እየተሰደዱ ወደ ሳውዲ አረቢያና ሌሎች የባህረ ሰላጤ ሀገራት ስራ ለማግኘት በየ አመቱ አደገኛውን መንገድ ያቋርጣሉ። እንደ አይኦኤም መረጃ፣ የድርጅቱ ቃል አቀባይ አንጌላ ወልስ ብዙዎቹ ድንበሩን አቋርጠው በጭራሽ ያሰቡበት አይደርሱም። አብዛኞቹ በየመን እጅግ አስቸጋሪ በሆነ ሁኔታ ውስጥ ይቆያሉ። በአሁኑ ሰአትም ኢትዮጵያውያን የሚበዙበት ሰላሳ ሁለት ሺህ ስደተኞች የመን ውስጥ እንደሚገኙ ተናግረዋል። ብዙዎቹ አደገኛ በሆኑ ሁኔታዎች ውስጥ ነው ያሉት። መጠለያ ስለሌላቸው መንገድ ላይ ያድራሉ፣ ምንም አይነት አገልግሎትም አያገኙም። ሌሎች ደግሞ በእስር ላይ ናቸው ወይም በህገ ወጥ አዘዋዋሪዎች ተይዘዋል። በየመን ያሉ ስደተኞች ጉዳይ እጅግ አሳዛኝ ከመሆኑ የተነሳ ወደ ሀገራቸው ለመመለስ ያላቸው አማራጭ ህገ ወጥ አዘዋዋሪዎቹ ብቻ እንደሆኑ ይሰማቸዋል። እነዚህ ስደተኞች ለዚህ አሰቃቂና አብዛኛውን ጊዜ በአሳዛኝ ሁኔታ ለሚደመደመው ጉዞ ከፍተኛ ገንዘብ ለአሻጋሪዎች ለመክፈል ይገደዳሉ። አደጋዎች ቢኖሩም ደግሞ ስደተኞቹ ወደ ሀገራቸው ለመመለስ በጣም ይፈልጋሉ፣ ይጓጓሉም። ግልጽ ባለፈው ወር ብቻ ወደ ጅቡቲ በሚወስደው የባህር ጉዞ ላይ ቢያንስ ሀያ ሰዎች መስጠማቸውን ጠቁመዋል። እንደ አውሮፓውያን አቆጣጠር ከግንቦት ሁለት ሺህ ሀያ ጀምሮ ከአስራ አንድ ሺህ በላይ ስደተኞች በህገወጥ አዘዋዋሪዎች አማካኝነት አደገኛ የሆነ የጀልባ ጉዞ በማድረግ ወደ አፍሪካ ቀንድ ሀገራት ተመልሰዋል። ለመመለስ ፈቃደኛ የሆኑትን ሰዎች የሚያግዘው የዓለም አቀፉ የፍልሰተኞች ድርጅት ፕሮግራም ከየመን ለመውጣት ላቃታቸው መውጫ መንገድ ያዘጋጃል። ስለዚህ በእነዚህ መንገዶች ላይ የሚገኙ ሀገራት መንግስታቶች ይህን ጥረታችንን እንዲደግፉና ስደተኞቹ ደህንነታቸው ተጠብቆ ወደ ሀገራቸው የሚመለሱበትን ሁኔታ ለመፍጠር እንዲተባበሩ ጥሪያችንን እናቀርባለን። አይኦኤም ከጥቅምት ወር ጀምሮ በየመን የሚገኙና ወደ ሀገራቸው ለመመለስ የሚፈልጉ ከስድስት ሺ በላይ ስደተኞችን መመዝገቡን አስታውቋል። በተጨማሪም በሺዎች የሚቆጠሩ ሰነድ አልባ ስደተኞች ዜግነታቸው እስኪረጋገጥና ለጉዞ የሚያስፈልጋቸውን ሰነድ እየተጠባበቁ የሚገኙ ስደተኞች ይገኛሉ። እነርሱም ሰነድ ያገኙና አንድ ቀን ወደ ሀገራቸው ይጓዛሉ። በሊሳ ሽላይን ከጄኔቫ ለተጠናቀረው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ